ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ። ሰላም፣ ጤና ይስጥልን ክቡራትና ክቡራን የሀገር ልጆች በኢትዮጵያ ብሮድካስቲንግ ኮርፖሬሽን እና በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ትብብር እየተዘጋጀ በየሳምንቱ በዚህ ሰዓት በኤፍኤም አዲስ 97 ነጥብ አንድ የሚቀርብላቸው ከምድር እስከ ህዋ ፕሮግራማችን እነሆ ተጀመረ። ስለ ምድርና ከባቢዋ ስለ ህዋ ምንነት፣ ይዘቱና የሚጠኑበት ሳይንሶች ጭምር መረጃዎችን የምታገኙበት ፕሮግራም ነው። አዘጋጅና አቅራቢ ጌታቸው መላኩ ነው። ባለፈው ሳምንት ፕሮግራማችን ጋላክሲዎችን አስመልክቶ ከፕሮፌሰር ሚሪያና ፖቪች ያገኘነውን ገለጻ የመጀመሪያ ክፍል አቅርበንላችሁ እንደነበር አይዘነጋም። በዝግጅቱም ስለ ጋላክሲዎች ምንነት አፈጣጠር፣ ስለ ዝግመተ ለውጣቸው፣ ስለ ዘርፉ የጥናት ፈተናዎችና የመሳሰሉት መረጃዎችን ልናደርሳችሁ ሞክረን እንደነበር እሙን ነው። በርዕሰ ጉዳዩ ላይ የተነሳው ሐሳብ ባለመጠናቀቁ ቀሪውን ለዛሬ ማለታችንም እንዲሁ። በዚህ በዛሬው መሰናዶም የህዋ መጠናት ምክንያት የብላክ ሆልስ ምንነት የእኛ ጋላክሲ ሚልክዌና አካባቢው ኢትዮጵያ በህዋ ሳይንስ ጥናት ዘርፍ ያለችበት ሁኔታና ከነዚህ የተያያዙ ጉዳዮችን እንዳስሳለን። አብረን ንቆይ። በመጀመሪያ ግን ስለ እንግዳችን ማንነት በድጋሚ እናስታውሳቸው። ፕሮፌሰር ማርያና ፖቪች ይባላሉ። በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ ተመራማሪ ፕሮፌሰር ናቸው። ሰርቪያዊ ዜግነት ያላቸው የቀድሟ ዩጎዝላቪያ ተወላጅ ናቸው። የመጀመሪያ ደረጃ ትምህርታቸውን የተማሩት በተወለዱባት የቀድሟ ዩጎዝላቪያ ነበር፣ ቀሪውን በሰርቪያ። ለአስትሮኖሚ የተለየ ፍቅር እንዳላቸው ይናገራሉ። ያለፉትን 20 ዓመታት ሳይንስና አስትሮኖሚን ለአፍሪካ በማስተዋወቅ ሰርተዋል። ወደ ኢትዮጵያ ከመጡ ስድስት ዓመታትን አሳልፈዋል። ከሰሩባቸው ሀገራት ደቡብ አፍሪካ፣ ኬንያ፣ ታንዛኒያ፣ ሩዋንዳ፣ ኡጋንዳ ይጠቀሳሉ። በተጋባዥ ሌክቸረርነት በመሄድም ያስተምራሉ። በአፍሪካ መሥራታቸውን እንደሚወዱት ይናገራሉ። ጋላክሲዎች ላይ ሰፊ ምርምር ያደረጉ በመሆኑ የጋላክሲዎችን ምንነት፣ አፈጣጠርና ዝግመተ ለውጥን፣ የእኛ ጋላክሲን ሁኔታ የምርምር ስልቱንና አፍሪካና ኢትዮጵያ በዘርፉ ያሉበትን ደረጃ አስመልክቶ ይነግሩን ዘንድ ከዶክተር ማሪያና ፖቪች ጋር ቆይታ ያደረግንበትን ሁለተኛና የመጨረሻ ክፍል ዝግጅት በሚከተለው መልኩ አሰናድተንላችኋል። የሕዋና ጋላክሲዎች ጥናትና ምርምር ከፍተኛ ቴክኖሎጂና ገንዘብን ከሚጠይቁ የምርምር መስኮች አንዱ ነው ምንም እንኳ እኛም የህዋ አካል ብንሆንም የጋላክሲዎች ጉዳይ ከምድር በጣም የራቀ ነው። ጋላክሲዎች ይቅርና ለእኛ ኮከብ ለፀሐይ ቅርብ የሚባል ኮከብ እንኳ ያለው እርቀት በኪሎ ሜትር ወይም በማይል የሚለካ አይደለም በብርሃን ዓመት እንጂ። ታዲያ የሰው ልጆች በሚሊዮን የብርሃን ዓመታት ርቀው የሚገኙ ጋላክሲዎችን በአጠቃላይም ህዋን ለምን እናጠናለን? ፕሮፌሰር ሚሪያና ፖቪች ለዚህ ጥያቄያችን ምላሻቸውን ሰፋ አድርገው ነበር እንዲህ that's a very important question every important question doesn't have a simple answer or only one straight answer no the first thing that i would like to mention is that the same as we ask why we study galaxies we can ask ይህ በጣም ወሳኝ ጥያቄ ነው። ቀላል ወይም አንድ ቀጥተኛ ምላሽ እንደሌለው እያንዳንዱ ወሳኝ ጥያቄ ሁሉ ማለት ነው። የመጀመሪያው መግለጽ የምፈልገው ነገር ህዋና ጋላክሲን ለምን እናጠናለን ብለን እንዳነሳ ነው ጥያቄ ሁሉ በአካባቢያችን ያሉ ነገሮችን ሁሉ ለምን እናጠናለን ማለት እንችላለን። በውሃ ውስጥ ያለውን ህይወት ለምን እናጠናለን? የአየር ንብረትን ለምን እናጠናለን? አፈርን ለምን እናጠናለን? የተለያዩ እጽዋትንና እንስሳትንስ ለምን እናጠናለን? በእውነት እኛን የተለየን የሚያደርገን አንድ ነገር ያለ ይመስለኛል። የማወቅ ጉጉታችን ስላለው ነገር ሁሉ ጥያቄዎችን እንድናነሳ የሚያደርገን አካባቢያችንንና ተፈጥሮን የማወቅ የማያቋርጥ ጉጉታችን ነው። ተፈጥሮ እንዴት ነው የምትሰራው? የተፈጥሮ ውስብስብነትስ? የስነ ፍጥረት ልዩነቶች? የተፈጥሮ ፍጹምነትስ? ምክንያቱም እኛም የዚሁ አካል በመሆናችንና እኛ የሁሉ የበላይ ፍጥረት ነን ብለን ስለምናስብ ነው። እርግጥ ነው የበላይ አይደለንም። በህዋ ውስጥ ያለንን ስፍራ ስንመለከት ነው ኢምንት እንደሆነን የምናየው። ስለዚህ እኛም የዚህ ሁሉ ሥርዓት አካል ስለሆንን እያንዳንዱ ነገር እንዴት ይሠራል የሚለውን የማወቅ መሻት አስገራሚ ሰብአዊ ውርሳችንና በጣም አስፈላጊውን ነገር ዕውቀትን ያመጣልን ነው። የዕውቀት ትውልዳዊ ቅብብሎሽ አንዱ የሰው ልጅ ብቻ መለያ ነው። በዚህ ሁሉንም እንኳ ባይሆን እያንዳንዱ ነገር እንዴት እንደሚሠራ እንረዳለን። ያላወቅናቸው እነዚህ ነገሮች በማያቋርጥ ሁኔታ በምናነሳቸው ትላልቅ ጥያቄዎች ወደ ዕውቀታችን ልዕልና ጥግ ይገፉናል። አስትሮኖሚና የህዋ ሳይንስ ያነሳነውን የጋላክሲዎች ጥናትን ጨምሮ ማለት ነው። ጋላክሲዎች እንዴት እንደሚሰሩ ማጥናታችንና መረዳታችን በቀጣይነት ወደ እውቀታችን ጠርዝ ይወስዱናል። የመጨረሻውን ጠርዝ መቁረጫ ሳይንስ ነውና በተለይም የጋላክሲዎች ጥናት ምክንያቱም እንደተገለጸው ጋላክሲዎች ከእኛ እጅግ በጣም ሩቅ ናቸው። እንዴት ተፈጠሩ፣ እንዴት በዝግመተ ለውጥ ሂደት ውስጥ ያልፋሉ የሚለውን ማጥናት ከባድ ነው። ሁልጊዜ በጣም ብዙ ጥያቄዎችን መጠየቅና ብዙ ምርምር ማድረግ ይኖርብናል። ከዚያም በየጊዜው ቴክኖሎጂዎቻችንን በማሻሻል ማለትም የተሻሉ መሣሪያዎችን፣ የተሻሉ ቴሌስኮፖችን በመስራት ወደ ተጨማሪ ደረጃ ማሳደግ አለብን። እነዚያን በቴሌስኮፖቻችን የሰበሰብናቸውን ዳታዎች ወይም መረጃዎች የምንተነትንባቸው የተሻሉ ስነ ዘዴዎች መጠቀም ያስፈልገናል። አስትሮኖሚ እንደ ሳይንስ፣ በተለይም ኤክስትራ ጋላክቲክ አስትሮኖሚ የማወቅ ጉጉታችንን የበለጠ እንዲያድግ የሚያደርግ በመሆኑ በቋሚነት ቴክኖሎጂዎቻችንን እናሳድጋለን፣ አዳዲስ ፈጠራዎችንም እንድንሠራ ያደርገናል። that is actually why astronomy is one of the leading sciences in bringing spin-offs, new technological developments and innovation. Uh, through all of, uh, all of that, through this uh, strong technological development and innovation, we can then contribute to the development of the humanity. Astronomy. አዳዲስ ቴክኖሎጂዎችና ፈጠራዎችን ከሚያመነጩ ቀዳሚ ሳይንሶች አንዱ የሆነው፣ በእነዚህ ጠንካራ አዳዲስ ቴክኖሎጂዎችና ፈጠራዎች ለሰው ልጅ ሁለንተናዊ እድገት የምናበረክተው ነገር አለ። ለምሳሌ ዋይፋይ። ዛሬ ያለ ዋይፋይ ህይወትን ማሰብ እየከበደ ነው። እያንዳንዱ ነገር በኢንተርኔት ከዋይፋይ የተገናኘ ሆኗል። ከመሰረታዊ የግንኙነት አገልግሎት ጀምሮ እያንዳንዱን ጉዳይ ለማስተላለፍ የሚያስፈልገን ነገር ሆኗል። የርቀት ትምህርት፣ የርቀት ሕክምና በዚህ ይሰራል። በርቀት ያሉ የህክምና ኤክስፐርቶችን በመጠቀም ኦፕራሲዮን ማድረግ ይቻላል። የዋይፋይ ቴክኖሎጂ ከብላክ ሆልስ ጥናት፣ ከሬዲዮ አስትሮኖሚ የተገኘ ነው። የኋላ ኋላ ለገበያ ቀረበ። የጂፒኤስ ቴክኖሎጂም እንዲሁ በየቦታው እያገለገለ ነው። ለጂፒኤስ ቴክኖሎጂም አስትሮኖሚ ያስፈልጋል። አቶሚክ ክሎክ ያስፈልገናል። ትክክለኛ የሆነ ጊዜው ያስፈልገናል። እንደ ኩዌዘርስ ያሉ የሩቅ መረጃ ምንጮችን እነዚህን አቶሚክ ክሎክስ ለመለካት እንጠቀማለን። ለምሳሌ ማግኔቲክ ሬዞናንስ፣ የኤክስሬይ፣ የጋማሪ መሳሪያዎችን እነዚህ ሁሉ የመጡት ከአስትሮኖሚ ነው። ጋላክሲዎችን ስናጠና የመረጃ ማግኘት መንገዳችን ኤሌክትሮማግኔቲክ ራዲየሽን ነው። ይህ ኤሌክትሮማግኔቲክ ራዲየሽን በጣም ውስብስብ ነው። እንደ ኤክስሬይስ እና ጋማሬስ ካሉ ከፍተኛ ኃይሎች ወደ ዝቅተኛ ኃይል ሬዲዮ ሞገድ በአልትራቫዮሌት ኢንፍራሬድ መንገድነት እንሄዳለን። ጋላክሲዎችን ስናጠና በጣም ውስብስብ የመረጃ ምንጭ ናቸው። በመቶ ቢሊዮን የሚቆጠሩ ከዋክብት፣ ስተሪሊሚናንትስ፣ ጋዝ፣ አቧራ፣ ዳርክ ማተር ወይም ስውር ቁስ፣ እነዚህ ሁሉ በኤሌክትሮማግኔቲክ ሞገድ ክልል ውስጥ ያሉ ጨረሮችን ይለቃሉ። ከጋማሬስ እና ኤክስሬይስ አንስቶ እስከ ሬዲዮ ሞገድ ባለው ማለት ነው። የጋላክሲዎችን ባህሪያት ለመረዳት አስትሮኖመርስ ሁሉንም የመረጃ ምንጮች ያጠናሉ። የተለያዩ መረጃዎችን ይጠቀማሉ። መሬት ላይ የተመሠረተ ቴሌስኮፕ መስራት አለብን። ሁሉንም አይነት የመረጃ ምንጮችን መጠቀምን ብርሃንን ለመለየት በጣም በቀላሉ መረጃን ለመተንተን የሚያስችሉ ዘዴዎችን መጠቀም ይጠይቃል። በኋላም በተለያዩ ዘርፎች በተለያዩ መተግበሪያዎችና ትግበራዎች፣ በሕክምና፣ በግብርና፣ በኮሚኒኬሽንና በማቴሪያል ሳይንስ ያስፈልጋሉ። በአጠቃላይ እያንዳንዱ የሳይንስ ዘርፍ በጣም አስፈላጊ ነው፣ ምክንያቱም እያንዳንዱ ሳይንስ የሚያጠናው የተለየ ጥያቄ ነው። የሚያስገኘው ዕውቀትም የተለየ ነው። በቢሊዮን የሚቆጠሩ ጋላክሲዎችን የምናጠናበትን ሳይንስ ዛሬ በተመሳሳይ ምስለ ቀረጻ ስልት ካንሰርን ለመለየት እንጠቀምበታለን። በአስትሮኖሚ ጥናት ዘዴዎች አንድ ሰው ወደፊት ካንሰር የመያዝ አደጋ ያሰጋው እንደሆነም እንለይበታለን። ለመሆኑ ብላክ ሆልስ ምንድን ናቸው? ፕሮፌሰር ሚሪያናፖቪች Uh, it's important first to know that there are two types of uh, uh, black holes no so there are what we call stellar black holes and these stellar black holes are stellar remnants it's one of the types of the stellar remnants so when the massive stars the most massive stars that we have in galaxies so these the most massive stars they can be few tens times more massive than our sun like 40 50 times more massive than our sun no when uh, these massive stars ####أه فينيش دير لايف ترو دير... متجمع ولاد طينات بلاكول سندعلو... ማወቅ ያስፈልጋል። ስቴለር ብላክሆልስ የሚባሉ አሉ። እነዚህ ስቴለር ብላክሆልስ ስቴለር ሚናንትስ ናቸው። ይህ ከስቴለር ሚናንትስ አንዱ ነው። በጋላክሲ ውስጥ እጅግ በጣም ግዙፍ የሆኑ ከዋክብት ማለትም የእኛን ፀሐይ ጥቂት አስርቶች ወይም 40ና 50 ጥፍ የሚሆን ግዝፈት ያላቸው ከዋክብት እድሜያቸውን በሱፐርኖቫ ፍንዳታ ሲጨርሱ በቅሪታቸው ስቴለር ብላክሆልስ ይፈጠራል። እነዚህ የስቴለር ምንጮች ናቸው ለብላክሆል ፊዚክስ። እነዚህን ማጥናት ቀላል አይደለም። ምክንያቱም እንደሚታወቀው በቀጥታ ብርሃን አያመነጩም። በጣም ጨለማ እምቅ ምንጭ ናቸው። ነገር ግን እጅግ በጣም ከፍተኛ ማስና ጠንካራ ስበት ያላቸው ናቸው። ከነዚህ ስቴለር ብላክ ሆልስ ሌላ ሱፐር ማሲቭ ብላክ ሆልስ ሊኖርም ይችላል። ስቴለር ብላክ ሆልስ የሚጠኑት የስቴለር ምንጮችን በሚጠቀሙ አስትሮኖመሮች ነው። እኔ ባለሁበት ኤክስትራ ጋላክቲክ አስትሮኖሚ እነዚህን ሱፐር ማሲቭ ብላክ ሆልስን እናጠናለን። በመሰረቱ አሁን ሁሉም ጋላክሲዎች እነዚህ ሱፐር ማሲቭ ብላክ ሆልስ መሃላቸው ላይ አላቸው። ከፍ ባለው ስፋት ደረጃ ሲታይ የህዋ የመስፋት ሂደት አለ በአነስተኛ ወይም ውስን አካባቢ ሲታይ ደግሞ የግራቪቲ ወይም የስህበት ሂደት ይታያል። የህዋ አካላቱ በበቂ ሁኔታ የተቀራረቡ ከሆኑና በቂ ግዝፈት ካላቸው ይሳሰባሉ። ግራቪቲ ወይም ስበት ዋናውን ሚና ይጫወታል። በእነዚህ በሱፐርማሲቭ ብላክ ሆልስ ትልቅነትና ትንሽነት የተነሳ ሁለት አይነት ጋላክሲዎች አሉን፣ ኖርማል እና አክቲቭ የሚባሉ ጋላክሲዎች። እኔም በእነዚህ አክቲቭ ጋላክሲዎች ላይ አጠናለሁ። ፒኤችዲ የሠራሁትም በእነርሱ ላይ ነው። እዚህ ኢትዮጵያም በኤክስትራ ጋላክቲክ አስትሮኖሚ ጥናት አሁን አነስተኛ ቡድን አለን። በርካታ የጥናት ፕሮጀክቶች በእነዚህ ላይ አሉን። ባሕሪያቶቹን በመረዳት ላይ ትኩረት እናደርጋለን። እነዚህ ጋላክሲዎች በእውነት የሚገርሙ ናቸው፤ ምክንያቱም በህዋ ውስጥ መለየት የምንችላቸው በጣም አንጸባራቂ ምንጮች ናቸው። የህዋን ዝግመተ ለውጥ ለመረዳት እጅግ በጣም አስፈላጊ ናቸው። በጣም ብርሃናማ የሆኑ በቀላሉ የምናያቸው የሩቅ የመረጃ ምንጭ ናቸው። ስለዚህ አሁን ከህዋ የመጀመሪያ ዕድሜ አንስቶ በጣም ሩቅና በቀላሉ ልናያቸው የምንችላቸው ጋላክሲዎች አክቲቭ ጋላክሲዎችና ኩዌዘርስ ናቸው። እዚህ በኢትዮጵያ ከተማሪዎች ጋር የህዋን የተለያዩ ጋላክሲዎችና የተለያዩ ባህሪያቶቻቸውን የሚያጠና አነስተኛ የጥናት ቡድን አለን። በጣም ወሳኝ የሆኑት ግን እነዚህ አክቲቭ ጋላክሲዎች ናቸው። ለምሳሌ ስለ እነዚህ ጋላክሲዎች አስገራሚነት ልንገራችሁ። የሚያመነጩት ከፍተኛ ብርሃናማነት የሚመነጨው ሱፐርማሲቭ ብላክ ሆል ከሚገኝበት ማዕከላቸው ነው። እነዚህ ሱፐርማሲቭ ብላክ ሆልስ የተፈጠሩት በረጅም ቢሊዮን ዓመታት የጋላክሲዎች የመፈጠርና የዝግመተ ለውጥ ሂደት በግጭትና ውህደት የተነሳ የማዕከላዊ ክፍሉ ቁስ በመፈጠሩ ነው። እነዚህ በጋላክሲዎቹ መካከል የሚገኙት ሱፐርማሲፍ ብላክ ሆልስ በግዝፈታቸው ሦስትና አራት እስከ አስር እጥፍ የእኛን ፀሐይ ያክላሉ። Galaxy is a Milky Way, no Milky Way galaxy. In our Milky Way, we also have between two to four hundred billions of stars. and our sun with the solar system is only one of those. የእኛ ጋላክሲ ሚልክዌ ጋላክሲ ይባላል። ከሁለት እስከ አራት ቢሊዮን ከዋክብት አሉት። የእኛን ስርዓተ ፀሐይ የያዘችው ኮከብ የኛዋ ፀሐይ ከነዚህ ከዋክብት አንዷ ነች። ያለነው በሚልክዌ ጋላክሲ መሀል አይደለም፣ ዳርም አይደለም። ከመሃሉ ወጣ ብሎ አማካኝ ቦታ ላይ ከስፓይራሎቹ በአንዱ ላይ ነን። ከሚልኩዌ ጋላክሲ ስንወጣ በቢሊዮኖች የሚቆጠሩ ሌሎች ጋላክሲዎች በህዋ ውስጥ እናገኛለን። ስለዚህ ህዋ እጅግ ግዙፍ ነው። በመሆኑም እኛ የተለየን ፍጥረቶች አይደለንም። መሬት በያዘቻቸው ህይወት ያላቸው ፍጥረታት የተነሳ የተለየች ልትሆን ትችላለች። እርሱንም ቢሆን ገና አላወቅንም። ነገር ግን መሬት በያዘችው ህይወትና ስብጥሩ እንዲሁም በደረስንበት የስልጣኔ ደረጃ ልትለይ ትችላለች፣ ግን ገና አልተረጋገጠም። በእኛ ጋላክሲ ሚልክዌ ማዕከል ይህ ሱፐርማሲቭ ብላክ ሆል አለ። ግዝፈቱ የፀሐይን ስድስት እጥፍ ይሆናል። የእኛን ፀሐይ ግዝፈት ስድስት እስከ አስር እጥፍ የሚለውን አስቡት። ይህ ብላክ ሆል እንዳለ አሁን መረጃ አለን። በሰው ልጅ ታሪክ ያለፈው ዓመት ትልቅ ግኝት የተገኘበት ነው። ለመጀመሪያ ጊዜ በኢቨንት ሆራይዞን ቴሌስኮፕ የዚህን ሱፐርማሲቭ ብላክ ሆል ምስልን ማለትም የሚልክዌን ማዕከል ያገኘንበት ነበር። ይህ በኢትዮጵያም ከምናጠናቸው መስኮች አንዱ ነው። ጋላክሲው ማዕከሉን እንደ ዛቢያ በመጠቀም በራሱ ላይ ይሽከረከራል ወይም ይሾራል። ከዋክብቱም፣ ሁሉም ነገር ይህን ሱፐርማሲቭ ብላክሆል ማዕከል አድርጎ ነው የሚዞረው። ከዚህ በተጨማሪ ጋላክሲው እንደ አጠቃላይ በህዋ ውስጥ የሚያደርገው እንቅስቃሴ አለ። ይህ እንቅስቃሴው ደግሞ በአካባቢ ተጽዕኖ ስር ነው። ይህን እንቅስቃሴ የሚያደርገው በህዋ የመስፋት ሂደት ውስጥ ነው። ህዋ እየሰፋ በመሆኑ ጋላክሲዎች ከጊዜ ወደ ጊዜ እየተራራቁ ነው የሚሄዱት። ከዚህ በተጨማሪ በአነስተኛ ደረጃ ወይም አካባቢያዊ ተጽዕኖ ያለው ግራቪቲ ወይም ስበትም አለ። ሱፐርማሲቭ ብላክ ሆሉ የሚልክዌን እጅግ በጣም ትንሽ የሆነውን ማዕከላዊ ክፍሉን ነው የሚይዘው። መጠኑ የእኛን ሥርዓተ ፀሐይ ሊያክል ይችላል። ማለትም 0.003 በመቶ የሚሆነውን የሚልክዌ ጠቅላላ መጠን ማለት ነው። በጋላክሲው ማዕከል ካለው ከዚህ ትንሽ ስፍራ በመላው ሚልክዌ ጋላክሲ የሚገኙ በመቶ ቢሊዮኖች የሚቆጠሩ ከዋክብት ከሚያመነጩት ብርሃን 10 ሺ ጥፍ የሚሆን ብርሃን ይመነጫል። አክቲቭ ጋላክሲዎች ከጋማሬስ ጨረር እስከ ሬዲዮ ዌቭ ድረስ ያመነጫሉ። ሁለቱንም ማለትም ክላሲካል ፊዚክስና ሬላቲቪቲ ፊዚክስን ለጥናት መጠቀም አለብን። ብዙ ያላወቅናቸው ነገሮች አሉ። እነዚህ ምንጮች ዕውቀታችንን ያሳድጉልናል። ግዛምፕል አወር ሚልኪ ዌይ ኢስ ኦልሶ ለምሳሌ የእኛ ሚልኪዌ ብቻውን የተነጠለ ጋላክሲ አይደለም። ሎካል ማለትም የውስጥ በምንለው ቡድን የተደራጀ ነው። በቪርጎ ክላስተር እና ቪርጎ ሱፐር ክላስተር ወይም በቪርጎ ቡድንና ቪርጎ ልዕለ ቡድን ውስጥ ነው የሚገኘው። ከዚህ በተጨማሪ ሚልክ ዌይና አንድሮሜዳ ጋላክሲ አሉ። አንድሮሜዳ ጋላክሲን ኢትዮጵያ ውስጥ ሆኖ በአይን ማየት ይቻላል። አንድሮሜዳ ለሚልክ ዌይ ጋላክሲ በቅርብ ርቀት የሚገኝ ትክክለኛ ትልቅ ጋላክሲ ነው። ሚልክዌ ሌሎች ሁለት ትንንሽ ወይም ድዋርፍ ሳተላይት ጋላክሲዎች አሉት። ልክ ጨረቃ የመሬት ሳተላይት እንደሆነች ሁሉ ማለት ነው። እነዚህ ሁለት ትናንሽ ጋላክሲዎች በሚልክዌ ስበት ተጽዕኖ ስር ናቸው። ከሚልክዌ ጋር ግንኙነት ጀምረዋል። የጋዝና የከዋክብት ልውውጥ ያደርጋሉ። ከተወሰነ ሚሊዮን ዓመታት በኋላ እነዚህ ሁለት ትንንሽ ጋላክሲዎች ከሚልክዌ ጋላክሲ ጋር ይዋሃዳሉ። አንድሮሜዳ ጋላክሲ ከሚልኩዌ ጋላክሲ ጋር በጣም ይመሳሰላል። ተመሳሳይ አይነት ናቸው። የእኛን ሚልክዌን ለመረዳት አንድሮሜዳ ጋላክሲን እናጠናለን። እነዚህ ሁለት ጋላክሲዎች በራሳቸው ስበት ይሳሳባሉ። አሁን ባለው ሁኔታ አንድሮሜዳ ጋላክሲ እና ሚልኩዌ ጋላክሲ እየተቀራረቡ ናቸው። ከጥቂት ቢሊዮን አመታት በኋላ ከአምስትና ስድስት ቢሊዮን አመታት በኋላ ይጋጫሉ። እነዚህ ሁለት ጋላክሲዎች እንደሚዋሃዱ እናስባለን። እነዚህን የሚልክዌን ሁለት ሳተላይት ጋላክሲዎችን ኢትዮጵያ ውስጥ ሆኖ ማየት አይቻልም። ነገር ግን ወደ ደቡባዊ አፍሪካ ከሄድንና የጠራ ሰማይ ካለ መመልከት ይቻላል። ኢትዮጵያ በዚህ በሕዋ ጥናት ዘርፍ ምን ላይ ትገኛለች? ፕሮፌሰር ሚርያና ፖቪች እንዲህ አሉ። ዘ ኢንስቲትዩት ዋዝ ኤስታብሊሽድ ናው ኤ ቢት ሞር ዛን ሲክስ ይርስ አጎ ሲክስ ይርስ ፊው መንዝ ኢንስቲትዩቱ ከተመሰረተ ከስድስት ዓመታት ጥቂት ወራት ነው ያለፈው። እንጦጦ ኦብዘርቫቶሪ በድህረ ምረቃ ፕሮግራም ከሰባትና ስምንት ዓመታት በፊት መመስረቱ ተነግሮናል። ከዚያ በፊት ከፕሮፌሰር ለገሰ ጋር በአዲስ አበባ ዩኒቨርስቲ ጥቂት ተማሪዎች ነበሩ። በመሰረቱ የአስትሮኖሚ ጥናት እድገት ጅማሬ ጊዜ ከ10 እስከ 15 ዓመት ሆኖታል። ጠንካራ ሳይንስ ለመመስረት አሁንም በሰው ኃይል ግንባታና እድገት ላይ ነን። በኢትዮጵያ በአስትሮኖሚ እድገት መጀመሪያ ላይ ነን። basically still in this initial phase of astronomy development in Ethiopia እኔ የመጣሁት ኢንስቲትዩቱ ከተመሰረተ አንድ ወር በኋላ ነው። እድገቱና ለውጡን ማየች እያለሁ ከሌላው ዓለም ከአፍሪካም ረጅም የአስትሮኖሚ ጥናት ዘመን ካስቆጠሩት ስንነጻጸር ገና ለጋና በመጀመሪያው ደረጃ ነን። በአስር ዓመት ውስጥ ግን በመላው አፍሪካ በዘርፉ ትልቅ ለውጥ መጥቷል። አስትሮኖሚ እንደ አጠቃላይም የሕዋ ሳይንስ በአፍሪካ እየተነሳ ያለ ሳይንስ ነው። ለኦብዘርቫቶሪ አስትሮኖሚ ትልቅ ዕድል አለ። ለአፍሪካም ትልቅ የኢኮኖሚ እድገት ያመጣል። በቺሊ፣ በስፔን፣ በአሜሪካም ወይም በደቡብ አፍሪካም ተመሳሳይ ነው የሆነው። በደቡብ አፍሪካ ለሀገሪቱ ማኅበራዊ ኢኮኖሚ እድገት የአስትሮኖሚና ህዋ ሳይንስን ትኩረት ሰጥተውታል። እናም አሁን በዘርፉ ከመሪዎቹ አንዷ አድርጓታል። ይህም በመላው አህጉሩ የአስትሮኖሚ እድገትን ያነሳሳል። አሁን ላይ ሀያ አካባቢ በሚሆኑ የአፍሪካ ሀገራት የአስትሮኖሚ ጥናት አለ። በመሠረተ ልማት ግንባታ፣ በድኅረ ምረቃ ወይም እንዲህ እንደ ኢትዮጵያ በኢንስቲትዩት ግንባታ ደረጃም ጭምር የተለያዩ የስፔስ ኤጀንሲዎች አሉ። በተለይም በማዕከላዊ አፍሪካ ሀገራት አስትሮኖሚ እስካሁንም የለም። ኢትዮጵያ በአፍሪካ እይታ ደረጃ ወሳኝ ሚና እየተጫወተች ነው። በምስራቅ አፍሪካ ከመሪዎቹ አንዷ ናት። በምስራቅ አፍሪካ ኦብዘርቫቶሪና የሳተላይት ቴክኖሎጂ መሠረተ ልማት ያላት ብቸኛ ሀገር ነች። በኢንስቲትዩቱ ጠንካራ የድህረ ምረቃ ፕሮግራሞች አሉ። በተማሪዎቻችን በአስትሮኖሚ ከፍተኛ አስተዋጽኦ ባላቸው ምርጥ የአሜሪካና አውሮፓ የሳይንስ መጽሔቶች የሚታተሙ አንደኛ ደረጃ ሳይንስ ሥራዎች አሉን። ያ ግባችን ነው። በእርግጥም እንችላለን። በአውሮፓ ያሉት ወጣቶች በአፍሪካ ካሉት የበለጡ አይደሉም። እኛም ስማርት ወጣቶች አሉን። ችግሩ አቅሞቻችን ወደ ሌላው ዓለም እየተሰደዱ መሆኑ ነው። ያም ሆኖ ግን መጪው ጊዜ ብሩህ ነው። በሁለት ዝግጅት ያሰናዳ ነው። ጋላክሲዎችን የተመለከተ ዝግጅት በዚሁ ተቋጨ። ሳምንት በሌላ ርዕሰ ጉዳይ ጠብቁን። ጌታቸው መላኩ ነበርኩ። መልካም ጊዜ። ከምድር እስከ ሕዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍም አዲስ 97.1 የሚቀርብ ፕሮግራም ነው። كمثل، أسكار تسأل